Их, и Америка дымс, радио табя, ну. በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡት 26 2008 ዝግጅታችን ተጀመረ። ጤና ይስጥልን። እንደምን አመሻችሁ፣ እንደምን አመሻችኋል ክቡራትና ክቡራን። ጤና ይስጥልኝ። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና ኔም አዲሱ አበበ ነን። ሰሞኑን እንደሚሰማው ጎንደር ውስጥ በቅማንቶችና በአማሮች መካከል ግጭት ተፈጥሮ በሰው ሕይወት ላይ አደጋ መድረሱ ተዘግቧል። ጎንደርና እና ወልቃይት ጠገዴ መካከል ድንበር አካላዊ ጭቅጭቅ ተነስቶ ብዙ ውዝግብና ብዙ ለመፋሰሶች ደርሰው በሁለቱም ድንበር መካከል ያሉ ነዋሪዎች ተታኩሰው ሰዎች የሞቱበት ሁኔታ እንደነበረ ይታወሳል። አቶ ገዳሙ አንዳርጌ ናቸው፣ የጎንደር ነዋሪ ናቸው። ወደ ኋላ ላይ ውይይት አድርገናል እናቀርበዋለን። ትጥቃቸውን እንዲፈቱ ማድረግ ሰላማዊ ተቃውሞንም ጭምር ሀይጃኬ ማድረግ ጠልፎ ወደ ራስ ዓላማ መውሰድ አዟማ ስለነበረ መንግስት ለዜጎቹ ትልቅ ኃላፊነት አለበት። ስለዚህ አለን የሚሉትን ተቃውሞ ሰላማዊ በሆነ መንገድ መቀጠል ስለሚቻል ከዚህ ውጭ አፍራሽ በሆነ መልኩ በለየለት የታጠቀውን ብድና የተታጠቁ ወገኖች ከዚህ ተግባራቸው የሚታቀሙበትን ስራዎች ሁሉ መስራት ማለት ነው። አቶ ጌታቸው ረዳ በኢትዮጵያ ኮሚዩኒኬሽንስ ጉዳዮች ሚኒስትር ትናንት በጸረ ሽብር ግብረ ኃይሉ ስለተሰጠው መግለጫ ማብራሪያ ከሰጡበት የተቀነጨበ ነው ያሰማ ናችሁ ዝርዝሩ በምሽቱ ዝግጅታችን ይቀርባል። ሁለቱም ዘገባዎች አሉን። አሁን ዋና ዋና የዓለም ዜና እናሰማችሁ። የናይጄሪያ ባለስልጣናት በዘገባዎች መሰረት ብዙ መቶ ሰዎች ተገድለውበታል ስለተባለው የአገሪቱ የጦር ሰራዊት ወታደሮችና የሺያ ሙስሊሞች ግጭት ምርመራ እንዲካሄድ ዩናይትድ ስቴትስ ጠየቀች። ዛሬ የዩናይትድ ስቴትስ ኤምባሲ አቡጃ ውስጥ ባወጣው መግለጫ የናይጄሪያ መንግስት ገዳውን በአፋጣኝ ተአማኒና ግልጽ ምርመራ ማካሄድና ወንጀል የፈጸሙ ግለሰቦች ከተገኙም ሕግ ፊት ማቅረብ አለበት ብለዋል። አንድ በማህበራዊ መገናኛ ላይ የወጣ ድንገቱን የተመለከተ ነው የተባለ ቪዲዮ በሰሜናዊቱ ዛሪያ ከተማ ውስጥ ባለፈው ቅዳሜ በጦር ሠራዊቱ አባላትና የናይጄሪያ እስላማዊ ንቅናቄ በተባለው ቡድን አባላት መካከል ግጭቱ ሲጀመር ያሳያል። በቪዲዮው ባለሥልጣናት አውራ ጎዳና በመዝጋት ላይ ከነበሩት ሲቪሎች ጋር በወቅቱ በመንገዱ ላይ በአጀብ ይጓዙ የነበሩትን የጦር ሠራዊቱን አዛዥ ጄኔራል ትኩር ብራያታን የያዙትን መኪናዎች እንዳልፉ ሲጨቀጭቁ ይታያሉ። በዚህ ሁኔታ ሲደራደሩ ቆይተው ከተወሰኑ ደቂቃዎች ዱላና ድንጋይ የያዙ ወጣት ወንዶች መፈክር እያሰሙ ወደ መኪናቹ ሲጠጉ፣ ወታደሮቹን የያዙት መኪናዎች ደግሞ መንገዱ ላይ የሚታዩትን የነደዱ ጎማዎች እያለፉ ሲበሩ ቪዲዮው ያሳያል። የሻያ ሃይማኖት ተከታዮች መሪዎችና እንደተናገሩት በዚህ መልክ ከተጀመረው ፍጥጫ ተከትሎ ጦር ሰራዊቱ በከፈተው ጥቃት ቁጥሩ አንድ ሺህ የሚደርስ ሰው ተገድሏል። ጦር ሰራዊቱ በበኩሉ በጀኔራሉ ላይ ግድያ ሊፈጸም ነው የሚል ጥሪ ደርሶን የወሰድ ነው እርምጃ ነው ሲል የሺያ ሙስሊማን ቡድን ጥቃቱ ደግሞ ቀደም ብሎ የታቀደ ነው ሲል ወንጅለዋል። የናይጄሪያ የጦር ሰራዊቱ የቡድን መሪ ኢብራሂም ዛክዛኪን እና ባለቤቱን በቁጥጥር ስር አውለናል ማለቱም ተዘግቧል። አሜሪካና ሩሲያ አብረው ከሰሩ ሶሪያ ውስጥ ትርጉም ያለው ለውጥ ማምጣት እንደሚችሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አስታወቁ። ሩሲያ በሶሪያና በዩክሬን ጉዳዮች ላይ ልትጫወት ስለምትችላቸው ሚናዎቿ ኬሪ ዛሬ ሩሲያ ዋና ከተማ ሞስኮ ውስጥ ከሀገሪቱ ከፍተኛ ባለሥልጣናት ጋር ተወያይተዋል። ሁለቱ ሀገሮች ከሌሎች ሀያላን መንግስታት ባለስልጣናት ጋር ከነገ በስቲያ አርብ ኒውዮርክ ላይ ከመገናኘታቸው በፊት ሶሪያን አስመልክቶ በመካከላቸው ያለውን ልዩነት አንጥረው ለማውጣት እየጣሩ ናቸው ተብሏል። በባለሥልጣናቱ ኒውዮርክ ላይ በሚያደርጉት ስብሰባ የሶሪያን የሰላማዊ ሽግግር ሂደት አስመልክቶ የተባበሩት መንግስታት ድርጅት የሚያወጣውን የውሳኔ ረቂቅ ያጸድቃሉ ተብሎ ይጠበቃል። ዝላቲካሆክ ያጠናቀረችው ዘገባለ ሶሎሞን ክፍሌ ያቀርበዋል። የውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያ አቻቸው ሴርጌይ ላቭሮቭ ጋር ከተወያዩ በኋላ በክሬምሊን ቤተ መንግሥት ተገኝተው ከፕሬዚደንት ቭላዲሚር ፑቲን ጋር ተነጋግረዋል። ዩናይትድ ስቴትስ እና ሩሲያ በዚያ ትርጉም ያለው ለውጥ የማምጣት ችሎታ እንዳላቸው እኔና የውጭ ጉዳይ ምስር ላቭሮቭ ስለ መስማማታችን ጥያቄ ያለ አይመስለኝም። በሩሲያና በዩናይትድ ስቴትስ መካከል ሶሪያና ዩክሬን ውስጥ ባሉ ሁኔታዎች ላይ የሚቃረኑ አመለካከቶች እንዳሉ ቆይተዋል። ሞስኮ የምስራቅ ዩክሬን ተገንጣዮችን ታስታጥቃለች፣ ትረዳለች ስትል ዋሽንግተን ትከሳለች። ሞስኩ ባለፈው የአውሮፓ ዓመት የክሬምሊን ልሳነ ምድር ወደ ግዛቷ በይፋ መቀላቀሏንም ትቃወማለች። ዋሽንግተን ሩሲያ ከባድ መሳሪያዎቿን ከዩክራይን እንድታስወጣና በሚንስክ ስምምነት እንድትገዛ ጆን ኬሪ ጠይቀዋል። ሶሪያ ውስጥ ደግሞ በራሳቸው ሕዝብ ላይ የጦር ወንጀሎችን ፈጽመዋል፣ በሀገሪቱ መጻኢ ጉዞ ውስጥ ቦታ ሊኖራቸው አይገባም ስትል ዩናይትድ ስቴትስ ለምትከሳቸው ለፕሬዚደንት ባሻር አል አሳድ ሩሲያ ድጋፍ ትሰጣለች። ዛሬ ግን በዩናይትድ ስቴትስ የመፍትሄ ሀሳቦች ላይ ለመዋየት ሞስኮ ዕድሉን ለመጠቀም ዝግጁ መሆኗን የሩሲያው ፕሬዚደንት ፑቲን ተናግረዋል። ስለ ሁለቱም ሀሳቦቻችሁና በሌሎችም ተጨማሪ ውይይት ላይ በሚያስፈልጋቸው ጉዳዮች ላይ የተመካከራችሁባቸውን ጉዳዮች ሚኒስትር ላቭሮቭ ነግረውኛል። ከውይይቶቻቸው በኋላ ዩናይትድ ስቴትስና ሩሲያ በሶሪያ ጉዳይ ላይ ያላቸው ግብ ተመሳሳይ መሆኑን ኬሪ አመልክተዋል። ግቦቹ ሶሪያ የአንድ ሃይማኖት ወይም ወገን ዘመም እንዳትሆንና ከሽብር ፈጠራ እንድትጸዳ ነው። ይሁን እንጂ ጽንፈኞችን መዋጋት በሚል ሰበብ ሞስኩ የሶሪያን ተቃዋሚዎች በጀት መደብደቧን እንድታቆም ኬሪ ጠይቀዋል። ሁለቱም ወገኖች በሶሪያና በዩክሬን ጉዳዮች ላይ ያሏቸው ግንኙነቶች መሻሻላቸውን የሩሲያው የውጭ ጉዳይ ሚኒስትር ላቭሮቭ ተናግረዋል። በሶሪያ መንግስትና በተቃዋሚዎቹ መካከል እየተካሄዱ ያሉ ድርድሮች ዋነኛ ደጋፊዎችና አዘጋጆች አሜሪካና ሩሲያ ናቸው። የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር አገራቸውና የህብረቱ ሸሪኮቿ እስላማዊ መንግስት ነኝ ብሎ ራሱን የሚጠራውን ቡድን ድል ለመምታት ዘመቻቸውን ለማፋፋም ያላቸውን ፍላጎት ለኢራቅ መሪዎች አሳውቀዋል። ለጸረ እስልምና መንግስት ቡድን ዘመቻው የበለጠ ድጋፍ ለማሰባሰብ በታለመው ጥረት ዛሬ ረቡ አስቀድሞ ባልተገለጠ ጉዞ ድንገት ባግዳድ የገቡት የመከላከያ ሚኒስትር አሽካርተር ከኢራቁ ጠቅላይ ሚኒስትር ሃይደር አልአባዲና የመከላከያ ሚኒስትሩ ካሊድ አልአባይዲ ጋራ ተወያይተዋል። የመከላከያ ሚኒስትሩ ለጋዜጠኞች በሰጡት ቃል ከሁለቱ የኢራቅ ባለሥልጣናት ጋር ባደረጉት ውይይት እስካሁን ከተገኙት ስኬቶች በመንደርደር ራማዲን መልሰው የመቆጣጠሩ ዘመቻቸውን ማጠናቀቅና ቀጥለውም በተቻለ ፍጥነት ሞልሱን ለመያዝ ዘመቻውን ማፋፋም እንዳለባቸው ተናግረዋል ብለዋል። ዩናይትድ ስቴትስ የኢራቅን የጸጥታ ኃይሎች በዚህ ተልእኮ ተጨማሪ ድጋፍ ለመስጠት ፈቃደኛ ነች ሲሉ ሚኒስትሩ አስረድተዋል። ሚስተር ካርተር በጉብኝታቸው ከዩናይትድ ስቴትስ የሶሪያና ኢራቅ ጸረ አይሲስ ዘመቻ አዛዥ ጀኔራል ሾን ማክፎርሌን ጋርም አይሲስን ድል ለመምታት ዘመቻ ስለሚፋፋምበት መንገድ መወያየታቸው ተወልጧል። ዩናይትድ ስቴትስ የኢራቅን ኃይሎች ካለፈው ዓመት ነሐሴ ወር ጀምራ በአየር ጥቃት ድጋፍ ስትሰጥ ቆይታለች። ሆኖም ብዛት ያላቸው ተዋጊ ወታደሮችን አንልክም በሚለው አቋማ እስካሁን እንደ ጸናች ነች። በመጨረሻም ዘጠኝ የሪፐብሊካን ፓርቲ አባላት የፕሬዝዳንታዊ ምርጫ ተወዳዳሪዎች እየተገባደደ ባለው የ2015 መጨረሻ የቴሌቪዥን ክርክራቸው በመድረኩ በተነሱ የተለያዩ ርዕሰ ጉዳዮች ዙሪያ በእጅጉ ተወዛግበዋል። ትናንት ማታ በኔቫዳ ኦቭ ዜጋን ከተማ የሲኤንኤን ቴሌቪዥን ጣቢያ ባስተናገደው ክርክር ዘጠኙ ተፎካካሪዎች ሁለት ወራት ለቀረበው ውድድር የመጨረሻ ትኩረት ለማግኘት ክፉኛ ተፋልመዋል። በአብዛኛዎቹ የመራጭ ድምፅ ትንበያዎች ኋላ የቀሩት የቀድሞ የፍሎሪዳ ክፍለ ግዛት አገረገዢ ገዢ ጄብ ቡሽ በትንበያዎቹ በሙሉ ማለት ይቻላል የሪፐብሊካን ተፎካካሪዎችን በመምራት ላይ የሚገኙትን ቱጃሩን ተፎካካሪ ዶናልድ ትራምፕን ባለ አንዲት ሀረግ ንግግር በማሳመር የተሳካላቸው፣ ነገር ግን ዝብርቅርቃቸው የወጣጩና ትርምስ የማይለየው ፕሬዚዳንት ይወጣቸዋል ሲሉ በሰላሂስ ሸንቆጥ አድርገዋቸዋል። ትራምፕም እርስዎ እኮ ሶስት ነጥብ ብቻ ነው ወይም ያለውት ሲሉ ምላሽ ሰጥተዋቸዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 26 2008 ዓ ም ምሽት ፕሮግራም ነው። ክቡራትና ክቡራን አድማጮች አሁን ማምሻውን የደረሰን ዘገባ አለ። በአብይ ርዕስ እናቀርበዋለን። መንግስት ከህብረተሰቡ ጋር በመሆን በጸረ ሰላም ኃይሎች ላይ የማያዳግም እርምጃ እየወሰደ ነው ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። በኢትዮጵያ ቴሌቪዥን እንደተዘገበው በኦሮሚያ አንዳንድ አካባቢዎችና በአማራ ክልል ሰሜን ጎንደር ሁከት የቀሰቀሱት ኃይሎችን በማስታገስ ስራ የህብረተሰቡ ሚና ከፍተኛ ነው ማለታቸው ተጠቅሷል። የአዲስ አበባና ዙሪያዋ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን በህዝቡ ካልተደገፈ ሊቀር እንደሚችል ጠቅላይ ሚኒስትር መናገራቸው ጠቅላይ ሚኒስትር ኃይለማርያም መናገራቸው ተጠቅሷል። እስክንድር ፍሬው ተጨማሪ አለው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ከኢትዮጵያ ቴሌቪዥን ጋር ያደረጉት ቃለ ምልልስ በኦሮሚያ የተለያዩ አካባቢዎች የተቃውሞ እንቅስቃሴ ከተጀመረ ወዲህ የመጀመሪያው ነው። የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ የልማት እቅድ በረቂቅነት ያለ ህዝቡ ተወያይቶበት ሊሻሻል ወይም የህዝቡን ይሁንታ ካገኘ እስከ መቅረት ሊሄድ የሚችል መሆኑን አረጋግጠዋል ጠቅላይ ሚኒስትሩ። ሁኔታው ይህ ሆኖ እያለ በኦሮሚያ አንዳንድ አካባቢዎች የተከሰተው ሁከት በጸረ ሰላም ኃይሎች የተቀነባበረ ነው ብለዋል። የቅማንትን ሕዝብ የመብት ጥያቄ ተከትሎ የአማራን ክልል ብሔሮችና ብሔረሰቦች ለማጋጨት የተደረገው ጥረትም የጸረ ሰላም ኃይሎች እጅ እንዳለበት ተናግረዋል። በዘገባው እንደተመለከተው የጥፋት ኃይሎች ከበስተጀርባ ሆነውና ከፊት ለፊትም እየመሩ በርካታ የህዝብ ሀብቶች የመንግስት ሀብቶች ያቃጠሏቸው ንብረቶች እንዳሉ ደግሞ እናውቃለን። በዚህ ሂደት ውስጥ መሳሪያ የታጠቁም ኃይሎች ጸጥታ ኃይሎችንም ሆነ ሌሎች የህብረተሰብ ክፍሎችንም በመሳሪያ ኃይል እየገደሉ ወይም ደግሞ እየጎዱ እንደመጡ አይተናል። ይሄ ነገር በምንም መንገድ ሊቀጥል የሚችል አይደለም። በምንም መልኩ ሊቀጥል የሚችል አይደለም። መንግስት ህገ መንግስቱን የማስከበር ህጋዊ ስርአቱን የማስከበር ይሄ የህሉና ጉዳይ የሆነውን ፌዴራላዊ ዲሞክራሲያዊ ህገ መንግስታችንን የማክበርና የማስከበር ኃላፊነቱን በአግባቡ ሊወጣ ይገባል። አካባቢውን ለማናጋት የሚፈልግ ሀይል ከህዝቡ ጋር ሆነን ህጉ በሚፈቅደው መሰረት ህጋዊ እርምጃ ያላንዳች ምሕረት የምንወስድ መሆኑን በዚህ አጋጣሚ ደግሞ መልእክት ማስተላለፍ እፈልጋለሁ። ኢትዮጵያን የማተራመስ ዓላማ ባነገቡ ጸረ ሰላም ኃይሎች ላይ መንግስት ጠንካራ እርምጃ እንደሚወስድ ጠቅላይ ሚኒስትሩ መናገራቸውም ተመልክቷል። በዚሁ በኢትዮጵያ ቴሌቪዥን የተጠቀሰው የአዲስ አበባ ከተማ አስተዳደር ዛሬ ባወጣው መግለጫም የአዲስ አበባና ዙሪያዋ የኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ጽፈት ቤት ከ2006 ዓ ም ጀምሮ ስራ ማቆሙን አመልክቷል እቅዱ በህዝብ ካልተደገፈ ተግባራዊ እንደማይደረግ በኦሮሚያ ክልላዊ መንግስት የተያዘው አቋም የአዲስ አበባ አስተዳደርም አቋም እንደሆነ በመግለጫው ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ መደበኛ ስራ ላይ የተሰማሩ ዜጎች የጤና መድህን ዋስትና እንዲኖራቸው የሚያስገድድ አዋጅ ከፊታችን ጥር ወር ጀምሮ ተግባራዊ እንደሚደረግ ተገልጿል። ዓለም አቀፍ የጤና አገልግሎትን አስመልክተው ከአሜሪካ ድምፅ ራዲዮ ጋር ቃለ ምልልስ ያደረጉት የጤና ጥበቃ ሚኒስትር ዶክተር ክሰተ ብርሃን አድማሱ እንዳሉት ከፊታችን ጥር ጀምሮ በመደበኛ ዘርፍ ከተሰማሩ ሰራተኞች ደሞዝ ላይ የጤና መድህን ዋስትና መዋጮ ይቆረጣል። የአሜሪካ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤአይዲም ሁሉን አቀፍ የጤና አገልግሎት የጤና ደህንነት ዋስትና ለማዳረስ በሚደረገው ጥረት ሊያደርግ የነበሩትን ድጋፉ እንዲቀጥል አስታውቋል። እስክንድር ፍሬው ዝርዝሩን ዘግቧል። እንደ አውሮፓውያን አቆጣጠር በ2012 ነው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በየአመቱ ታህሳስ 12 ዓለም አቀፍ ሁሉን አቀፍ የጤና አገልግሎት ተደራሽነት ቀን ሆኖ እንዲከበር ጥሪ አስተላለፈው። የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱና በኢትዮጵያ የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ እየተደረጉ ያሉ ጥረቶችን አብራርተዋል። ሁለቱም ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቃለ ምልልስ የጤና አገልግሎትን ተደራሽ ለማድረግ እየተሰሩ ያሉት ስራዎች አበረታች መሆናቸውን ገልጸዋል። ከነዚህ ጥረቶች አንዱ ደግሞ ዜጎች የጤና መድን ዋስትና እንዲኖራቸው ለማድረግ እየተሰራ ያለው ስራ መሆኑን ሚኒስትሩ ዶክተር ከሰተ ብርሃን አድማሱ ጠቁመዋል። ሶስት ከመቶ የሚሆኑት የሀገሪቱ ዜጎች ከሕክምና ወጪ ጋር በተያያዘ ለከፍተኛ የኢኮኖሚ ኪሳራ እንደሚጋለጡ ሚኒስትሩ አመልክተዋል። ችግሩ ለመፍታትና ጤናን ከሀገር ውስጥ በሚሰበሰብ ገንዘብ ለመደገፍ የአሰራር ማሻሻያዎች እየተደረጉ መሆኑንም ጠቁመዋል። ከነዚህ አንዱም ዜጎች የጤና መድን ዋስትና እንዲኖራቸው ለማድረግ የተያዘው ቅድም መሆኑን ነው ያብራሩት። እርሳቸው እንዳሉት የኢትዮጵያ የጤና ኢንሹራንስ ኤጀንሲ በአዋጅ ተቋቁሟል። ከሚቀጥለው ወር ጀምሮም ወደ ትግበራ ይገባል። በመደበኛ የኢኮኖሚ ዘርፍ ላይ የተሰማሩ ወይም ተቀጥረው የሚሰሩ ሰራተኞች እንደ ግብር ሁሉ ለጤና ዋስትናም እንዲያዋጡ አዋጁ ያስገድዳል። ዶክተር ከሰተ እንዳስረዱት መደበኛ በሆነው የኢኮኖሚ ስርዓት ውስጥ ያሉት ተቀጥረው የሚሰሩ ዜጎችን የሚመለከት ነው። እነዚህ ከደሞዛቸው ሰራተኞቹ፣ ቀጣሪዎቹም እያዋጡ የሚሸፈንበት ነው የሚሆነው ማለት ነው። ይሄ ከአሁኑ ከጥር ጀምሮ ከደሞዝ መዋጮ መሰብሰብ ይጀምራል ማለት ነው። ይሄ የማህበራዊ ጤና መድን የምንለው አስገዳጅ ስለሆነ ሲጀመር ክልክ እንደ ጡረታ መዋጮ እንደሚቆረጠው ይሄም ከፔሮል ታክስ ነው ማለት ነው። አሰሪዎቹም እንደዚሁ ያዋጣሉ ማለት ነው። ይሄ ሁሉንም በመደበኛ ኢኮኖሚ ውስጥ ያለውን ዜጎቻችንን ይሸፍናል ማለት ነው። ሚኒስትሩ እንዳብራሩት ሁሉን አቀፍ የጤና አገልግሎትን ተደራሽ ከማድረግ አንጻር የተሻለ ስኬት ካስመዘገቡት ሀገራት አብዛኛዎቹ አስገዳጅ የመድን ዋስትና ሕግ ያላቸው ናቸው። አብዛኛዎቹ ኢትዮጵያውያን የተሰማሩት ግብርናን በመሳሰሉ መደበኛ ባልሆኑ የኢኮኖሚ ዘርፎች ነው። እነዚህን ዜጎች በተመለከተ እየተተገበረ ያለው የማህበረሰብ አቀፍ የጤና መድን ስርዓት መሆኑን ሚኒስትሩ አስታውሰዋል። ይሄኛው ስርዓት ግን ዜጎች በፈቃደኝነት መዋጮ የሚያደርጉበትና በተለያየ ደረጃ ያሉ የመንግስት አካላት ድጎማ የሚያደርጉበት መሆኑን አስረድተዋል። እንደ አውሮፓውያን አቆጣጠር በ2011 በ13 ወረዳዎች የተጀመረው ይህ የጤና መድን ስርዓት አሁን ወደ 400 ወረዳዎች ማደጉንም ነው የገለጹት። በኢትዮጵያ እየተተገበረ ያለው የጤና መድን ስርዓት የተለያዩ ሀገራት ተሞክሮዎችን ከግምት ያስገባ መሆኑን በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ ተናግረዋል። የጤና መድን ስርዓቱ ተግባራዊ ይሆን ዘንድ ዩኤስኤአይዲ የተለያዩ ድጋፎች ሲያደርግ መቆየቱንም አቶ ሼቴ አስታውሰዋል። እኛ የምንሰጠው ድጋፍ የቴክኒካል የሙያዊ ድጋፍ ነው የምንሰጠው። ከጥኛ ጥበቃ ጋር በመሆኑ መመሪያዎችን በማዘጋጀት ጥናቶች፣ ውጭ ሀገር ሄደው ሰዎች ስተዲቱን እንዲያደርጉ ስፖንሰር የማድረግ ኮሚሽን በማድረግ ጥናት ጉዞ እንዲያደርጉ ማድረግ፣ እንዲሁም በገንዘብ ማገዝ፣ ልውውጦች እንዲኖሩ ማድረግ፣ እነዚህም በመሳሰሉና በፕላኒንግ ስራዎች ቴክኒካዊ ድጋፍ መስጠት አብረናቸው እየሰራን ቆይተናል። ይሄ ነው እንግዲህ ድጋፋችን። ሰፊ የሆነ ድጋፍ እየሰጠ ነው። ስራው በጣም ዲማንድ ይጠይቃል። አሁን ፕሮግራሙ እየሰፋ በሚሄዱ ምክንያት የሚያስፈልጉት ትሬኒንጎች በጣም ብዙ ናቸው። ሰው ማሰልጠና ያስፈልጋል። ባለ ሰዓት መቶ ዘጠና ስምንት ወረዳዎች ውስጥ ፕሮግራሙ እየደረሰ ነው። ይህን መፈጸምና መምራት ትልቅ የስልጠና ፕሮግራም ይጠይቃል። ይህንንም ስልጠና ከመንግስት ጎን መቆም አመላላ ያሉት ለመድን ድርጅት አመራሮች ስልጠና እንሰጣለን። በየወረዳው ከኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱና ከአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ ጋር ያደረግኩት ቃለ ምልልስ ሰፋ ያለ ነው። በጤና ፕሮግራም እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለሁ። አሁን ለቀጣዩ ዘገባ እዚሁ ወደ ስቱዲዮ ወደ አዲሱ ነው የምዞረው በጎንደር ያለውን ሁኔታ አስመልክቶ እዚያው ያሉ ሰዎችን ለማነጋገር ወዲ ወዲያ ስትል አይቻሉ አዲሱ ማሻውን እና ምን ላይ ደርሰ ይሆን? ልክ ነው የጎንደር ከተማ ነዋሪ መሆናቸውን የገለጹልኝ አቶ ገዳሙ አንዳርጌን ነው ያናገርኩት። ሶስት ነጥቦች ነው መጀመሪያ ያነሳሁላቸው። አንድ የሰሞኑ የሆነ ቤት ቃጠሎ ሁኔታ ለምንና እንዴት ተነሳ፣ በቅማንትና በአማራ ብሔረሰብ መካከል ያለው ግጭት ሁኔታ፣ በሱዳንና በኢትዮጵያ መካከል ያለው ድንበር የመካለሉ ጉዳይ። በዚህ ላይ እንደ ጎንደር ነዋሪነቶ እስቲ ዝርዝሩን ንገሩኝ ስላቸው በወቀሳ ነው የጀመሩት፣ የት ነበራችሁ እስከዛሬ እንደማለት እንቀጥል። በዛሬ አራት ሶስት ወር ገደማ ሊሆን በሚችል በመልኩ ጎንደርና ወልቃይት ጠገዴ መካከል ድንበር ማካለል ጭቅጭቅ ተነስቶ ብዙ ውዝግብና ብዙ ደም መፋሰሶች ደርሰው በሁለቱም ድንበር መካከል ያሉ ነዋሪዎች ተታኩሰው ሰዎች የሞቱበት ሁኔታ እንደነበረ ይታወሳል። ይህንን በሚመለከት ለማለት የሚፈልገው አንድ ነገር አለ። በአሜሪካን ሬዲዮ ድምፅ በኩል ሊደረጉ የሚገባቸው ነገሮች በወቅቱ አልተደረጉም። በሀገር ውስጥ ያለ የአፈጻጸሚ የሚዲያ ፈና የተለያዩ ነገሮች በመኖራቸው እንደ አማራጭ ሚዲያ የሚጠቀ ደግሞ በቪኦኤ እና በጀርመን ድምጽ ሬዲዮ ሆኖ እያለ ይህ ሳይዘገብ በታለፉ በእውነቱ ማህበረሰቡ እጅግ እጅግ እጅግ በጣም ትልቅ ቅሬታ እየተሰማ መሆኑ ሳላሰምርበት ማለት አልፈልግም። ቅሬታው እረዳለሁ። በግሌ የመስሪያ ቤት ባልደረቦችም ራሱ ቪኦኤም ይረዳል። ግን አንድ ነገር ሆነ ተብሎ ወዲያው የሚሰራ ነገር አይደለም። እኛ ጋር መረጃ እንፈልጋለን። በመንግስት በኩል ወይም ከፖሊሱ ክፍል መረጋገጫ ማግኘት እንፈልጋለን። ያገኘነውን ሁሉ ዝም ብለን አየር ላይ ይዘን አንወጣም እና ቅሬታው በጣም በእውነቱ እንረዳለን። በጣም እናዝናለን በሰዓቱ መዘገባችን ዘግይቶ የምንሰራ ብዬ ነው ወይም የሚሰራ ብለን ነውና ዝርዝር ውስጥ ገብተን አንዳንድ ጥያቄ ላንሳ ታዲያ። ጥሩ እሺ። እንዴት ነው አሁን ከተማ ውስጥ ወቅታዊ ጉዳይ ያለው? ቅማንቶችና በአማራው መካከል ግጭት ተፈጥሮ የተጎዱ ሰዎች አሉ ይባላል። የሆነ ቤት ቃጠሎም ደግሞ ያደረሰ ጉዳት አለ። መልካም፣ ከሁለት ባንዱ ጥያቄዎች በአንደኛው ላይ ለማተኮር ወቅታዊ ነው ተብሎ አሁን እየታዩ ያሉ የተነሱ ያሉት እንትኖች ቅማንትና በአማራ ብሔረሰብ መካከል ተነሳ ተብሎ የተከሰተ የደም ፈስ ችግር ነው ይሄ በመንግስት ሚዲያዎችም ታምኖ በመንግስት ሚዲያዎች ታም ነው ሽፋን ተሰጥቶ ገለጻ እየተዘረገ ያለበት እና ባለስልጣናትም በበኩላቸው በጉዳዩ ዙሪያ በሀገር አቀፍ ደረጃ ሽማግሌ የተመስርቶ ትላልቅ ከፍተኛ የሆኑ ባለስልጣናት ተሳትፎበት እየተሄደበት ያለ ጉዳይ ነው ያለው እና ይሄ እውነት ነው። የሚያጠራጥር ነገር የለውም ለማለት ፈልጌ ነው። የሟቾች ቁጥር ወይም የቆሰሉ ስንት እንደሆኑ የተፈጠረውን ሁኔታ ቢገልጡልን ባለፈው ወር ጥቅምት ወር መጨረሻ እና ህዳር ወር መጀመሪያ አካባቢ እዚሁ ጎንደር አስራ ሁለት ኪሎ ሜትር አስራ አንድ ኪሎ ሜትር ሽቀት ላይ ተጨባጭ እንዴት ማድረግ ይቻላል ለሚለው ነዋሪዎች አሉ። ሰው በማህበራዊ ኑሮ መስተጋብር አብሮ ነው የሚኖረው። አቶ አዲሱ እና ማውራና ወራን ግፍ የሚባል አካባቢ አለ እዚህ ጎንደር አካባቢ ወደ አካላዩ ማለት ነው ሰላሳ እና አስራ አንድ ኪሎ ሜትር ሽቀት አካላይ ላይ የተፈጸመ ነገር ነበረ። ማውራ የሚባል ቦታ ላይ ሰባት ሰዎች በትይጥ መጥተው ሞተው እንደተቀበሩ በግልጽ ይታወቃል። ሌላው በከዚሁ አካባቢ ለሁለትና ለሶስት ቀናት በቅማንትና በአማራ ብሔረሰብ መካከል ተነሳ በተነሳ ግጭትና ሰበብ በየቀኑ በፌደራል ፖሊስ መኪኖች እየተጫነ የሚገባ አስከሬን፣ የሚወጣ አስከሬን ይታየ ነበረና ይሄ በትክክል በአይን ማኝነት የታየ ነገር ነው። የማይቻል አስክሬን ሲወጡ ሲገቡ። በዚህ በሆኒ ቤቱ ቃጠሎስ ምንድነው ሁኔታ ውስጥ እሱን ደግሞ ይግለጡልኝ ለ ባለፈው ሳምንት መጨረሻ ላይ ጎንደር ወይኒ ቤት የሰጥ ቃጠሎ ተነስቷል። ስድስት ሰዓት ተኩል በሚሆንበት ሰዓት ላይ ነው የሰጡ ቃጠሎ የተነሳውና፣ በሰጡ ቃጠሎ ዙሪያ በመጀመሪያው ቀን በመጀመሪያው ቀን ከጎንደር ወይኒ ቤት ወደ ጎንደር ጤና ሳይንስ ሆስፒታል የሚወስደው መንገድ ተዘግቶ አምቡላንሶች በከፍተኛ ደረጃ በከፍተኛ ፍጥረት ሌላው መንገድ ትራይል ትራፊክ ዝግ ሆነው አምቡላንሶች ይስ የተመቱ በጥ የተቆሰሉ እየተመቱ ሀይለኛ ከፍተኛ ቁስል ደረሰባቸው መለስ ቁስል ደረሰባቸው ህይወታቸው እዛ ያለፈ ህይወታቸው ከማለፉ በፊት ገብተው መጀመሪያ ደረጃ ሕክምና ማግኘት አለባቸው ተብሎ የሚጠረሙ ሰዎች ወደ ሆስፒታል ገብተዋል። በመጀመሪያው ቀን ሀያ ሰዎች በጥይት ተመተው እንደሞቱ በትክክል እየታወቀ እና እየተረጋገጠ ነው። ቀጠሎ ማነው ያስነሳው? አቶ ገዳሙ ቀጠሎ ተነሳ ተብሎ የሚገመተው እና የታሰበው ከምድጃ ነው ተብሎ ነበረ፣ መጀመሪያ ተነግሮ የነበረ። በኋላ ላይ ግን ከውስጥ ካሉ ምንጮች በተጨባጭ እንደተረጋገጠው ና እንደተነገረው ጉዳይ በጀሪካን ገብቶ ነበር ይባላል። ይሄ ጉዳይ የመንግስት እጅ እንዳለበትም ነው የሚታመነው እና የሚነገረው። ነዳጅ በጀሪካን ገብቶ ቆይቶ ቀጥሎ ከመነሳቱ በፊት የወይኒው አዛዥ እስረኞቹን በሙሉ ሰብስበው እሳት ሊነሳ ስለሚችል ለራሳችሁና ለረሳችሁ ጥንቃቄ አድርግ የሚል መልእክት አስተላልፈው። ከምን ተነስተው ነው ይሄን ማስጠንቀቂያ የሚሰጡት? እንግዲህ ይሄ ነው ጥርጣሬ ያጫረው እና በዚህ ሂደት ውስጥ ታስፎ ካሉት ሰዎች ውስጥ መመታት አለባቸው ተብሎ የሚጠበቁ የፖለቲካ እስረኞች አሉ። እና እነዚያንም በዚህ አጋጣሚ ለማስወገድ የተደረገ የመንግስት እጅ አለበት ነው የሚባለው። አሁን እንደሚነገረው እና እንደ በከተማው የከተማ መኖሪያ ህዝብ እንደሚያውቀው አዛዡ ስር ላይ እንደሆኑ ነው የሚታወቁ። እሺ ወህኒ ቤቱ ለወህኒ ቤቱ የተሰራ ሌላ ቦታ ስላለ እነኛን እስረኞች ከወይኔ እዚህ ካለው ከተማ መካከል ካለው ወይኔ ቤት ወደ ሌላ እዚሁ አካባቢ ከተዘጋጀላችሁ ከማጣሪያ ተብሎ በአካባቢ ወደሰብ በሚጠራው ቦታ ላይ ወስደው ነው ያሰፈሯቸው እና በሁለተኛው ቀን እዚያም ላይ እንደገና ሰት ተነስቶ ቶክስ ተካሂዶ ሰላሳ ሰባት ሰዎች ቆስለው ሆስፒታል ገብተዋል። ይህም በግልጽ የሚታወቅ በቀጠሎ ምክንያት የሞቱት ሰዎች መኖራቸው አንድ ነገር ነው። ግን ደግሞ ከቀጠሎ ሌላ ከእስር ቤት ሲያመልጡ ወይም ሲሄዱ ተተኩሶባቸው የሞቱም አሉ ነው። ያንን ነው ማረጋገጥ የፈለኩት እና በዚህ በኩል የሰሙት ነገር አለ። በእርግጥ እንዳልከው ነው። በእርግጥ እንደተባለው ይህ ድርጊት መፈጸሙ በትክክል ይታወቃል። እንዲያውም በዚህ ሂደት ውስጥ አንድ ከፍተኛ ባለሀብት የነበሩ ሰው ለማምለጥ ሙከራ ያላደረጉ ግን፣ መወገድ አለባቸው ተብሎ ፖለቲካ ውሳኔ በሚል መልኩ እንዲመጡ የተደረጉ ሰው እንደተገደሉ የሚነገረው በከተማ ውስጥ እና ሲያመልጡ የተመቱም እንዳሉ ነው። በእርግጥ ተሳስ አምስት ቀን ባለፈው ማክሰኞ ትላንት ማለት ነው የአማራ በአማራ ክልል ሰሜን ጎንደር ዞን የተወሰነ አካባቢ ግጭት ተነስቶ ጸጥታ ችግርም ነበረ ብለው አስተዳዳሪው አቶ ገዱ አንዳርጋቸው ተናግረዋል። እና ይሄን ይሄን የሚመለከት ነው የሰጡት መግለጫ። ይሄ ጉዳይ መኖሩ ጋድ የሚታወቅ ነው ነገሩ ተደርገዋል። ጎንደር ዩኒቨርሲቲ አካባቢም ኦሮሚያ ክልል ተነስቶ ከፍተኛ ግጭትና አለመግባባት ተፈጥሮ እየተገደሉ ያሉ ሰዎች በሙሉ ለፍርድ ሳይቀርቡ ነው ሂደቱ ትክክል አይደለም። ስበታቸው የሚጠይቃቸው ምክንያት መገደል የለባቸውም በሚል በዩኒቨርሲቲ ውስጥ ተወሰኑ ተማሪዎች እንቅስቃሴ አድርገው በጎንደር ዩኒቨርሲቲ ውስጥ እንዲያውም ከዚህ በፊት ታይቶ በማይታወቅ ሁኔታ ይሄ ዎኪ ቶኪ ሬዲዮ ለጥበቃ ንደረዘነት ክፍሎች ታድለው በሁለቱ ዩኒቨርሲቲዎች ጥበቃ ተጠናክሮ እንደቀጠለ እያለ ነው ያለው እና ነገሩ ትክክል ነበረ። አሁን እንደ አስተዳዳሪው ከሆነ ሁኔታው ተረጋግቷል፣ ጸጥታውም ሰፍኗል የሚል መግለጫ ሰጥተዋል። በአሁን ሰ እርሶ እዛው ስላሉ አቶ ገዳሙ ጸጥታ አለ? ሰላም ሰፍኗል? ሰው ተረጋግቷል? በእርግጥ በጎንደር ከተማ ውስጥ ከቃጠለው ቀጥሎ ያው የህዝብ ልብ የመሸፈ በተለያዩ ማህበራዊ በተለያዩ ቦታዎች በቤተ ክርስቲያን በተለያዩ አካባቢዎች በምናየ ሁኔታ ዙሪያ ከነበረው ይዞታ አሁን ትንሽ የመረጋጋት ባህሪ ይታያል ተብሎ ይጠበቃል። ኤኒዌይ ጎንደርና መጠማ መካከል ባሉ መንገዶች አካባቢ ግን ትናንትና እንደሚነገረው እንዲሁም ምክትል ጠቅላይ ሚኒስትሩ ተደምቀ መጥተው ማህበረሰቡን አወያይተው የችግሩ መንስኤ ምንድን ነው እና እንፍታው የሚል ጥያቄ አቅርበው እንደነበረ ነው ከአካባቢው ዛሬ አምልጠው የመጡ ሾፌሮች የሚናገሩት እና ይህንን ጉዳይ በሚመለከት ማህበረሰቡ እርስዎ እንዲያውም የጉዳዩ ቀስቃሽና ባለቤት ሆኖ ካለቅን በኋላ ለማስታረቅ በመምጣቶ እናዝናለን የሚል መልሰታቸው እንደ ሰኞ ነው የምሰማው። ያለው ዛሬ ና ወደ መተማም የሄዱ መኪኖች አጠና የጫኑ አሉ። የተለያዩ ነገሮችን የሚያመለ ታግተው ነው ያሉት። አንድ አንዳ ሳምንት ሊሆናቸው ነው አሁን ከቆሙ። ቀደም ሲል እንደጠቀስኩት እንግዲህ ምንም እንኳን የቆየም ቢሆን የዚህ የድንበር መካለሉም ጉዳይ ጎንደር አካባቢ ላለው ውጥረት ተጨማሪ ሆኗል እና በየቀኑ ሰው ስጋት አለው። መሬታችን ርስታችን ተከልሎ ወደ ሌላ ለባዕድ ሀገር ሊሰጥ ነው የሚል ነገር፣ ይህንን በስፋት እንመለስበታለን። ይህንን የክልሉን ጉዳይ ጥናት ካደረጉ ባለሙያዎች ጋርም እንዋይበታለን። እርስዎ እዛ እንደ ነዋሪ፣ አቶ ገዳሙ እንዴት ነው የሚያካልሉ? ባለስልጣንም መጥተው እዛ ከተማ ሆቴል ውስጥ ናቸው ይባላል እና እንደው በዚህ በኩል የደረሰውት የግል መረጃ አለ? ዛሬ ብል እኮ በሚባል ከፍተኛ ፍርድ ቤት ፊት ለፊት አካባቢ የመጡ ሰዎች አሉ። እነዚህ ሰዎች አረጋውያን፣ ሴቶች ፀያን ላይ የተሸከሙ የቤት እማወራዎች ናቸው። ባሎቻቸው አሁን በዚህ አጋጣሚ በግርግሩ ሂደት ወደ ጫካ ገብተዋል ነው የሚባለው። ይህንን ተከትሎ ከብቶች አልቀዋል። የጋማ ከብቶች፣ የቀንድ ከብቶች፣ ፍየሎች እና የተለያዩ ነገሮች በተጨማሪም ክምር እህሎች ሁሉ ተቃጥረዋል ነው የሚለኝ ይህንን የሚነግረኝ ሰው እና በእርግጥ የመረጋጋት ባህሪ ቢኖርም ቦታውን ለቀው ከመጡ ሴቅመንት ብሔረሰብ አባላት እንደሚነገረው ከሆነ መሬቱ ሱዳን ተሰጥቷል። መሬታችንን ባዕድ ሰዎች መጥተው እየሰፈሩበት መሆናቸውን ተረድተናል፣ የሚል ነው የሚሉት እና አለ ነገሩ አቤቱታ ነው የሚያቀርቡት። አዎ የሚቀርቧቸው ሰዎች ውሃ ለሚያቀርብ፣ ምግብ ለሚያቀርብ አዘነ ተቀርቦ የሚያነጋግራቸው ሰዎች ይህ ነገር መኖሩን በማኝነት እየገለጹ ነው የነበረው። ዛሬ መልካም አቶ ገዳሙ አንዳርጌ ከጎንደር በጣም አመሰግኖታለሁ። ሌላ ጊዜ ደግሞ አንዳንድ ሁኔታዎች ካሉ ደውልዬ ማስቸገር አይቀርም። ለአሁኑ እግዚአብሔር

ጠቅላይ ሚኒስትሩ በዚሁ በሰሜን ጎንደር አካባቢ ተቀስቅሷል በተባለው ሁከትም ላይ ማብራሪያ መስጠታቸው ይታወሳል። ሌላም እንደዚሁ ከመንግስት አካላት ምላሽ አለ ይመስለኛል። ከመንግሥት በኩል ምላሽ አግኝተሃል የምትለይ ነው መሰለኝ። እኔም ባላገኝ ያው ባልደረባችን ሰሎሞን ክፍሌ አግኝቷል። አቶ ጌታቸው ረዳ በሁሉም አቶ ገዳሙና እኔ ባነሳ ናቸው። በቅማንትና አማራ ብሔረሰብ በሆነ ቤት ቃጠሎ፣ በድንበር መካለል፣ ሌላው ቀርቶ በኦሮሚያ ክልል አካባቢ ስላለው ግጭትም ያነሳሉና ለዚህ ለአቶ ገዳሙ አስተያየት ሌላ ሚዛን ደግሞ አስተያየት በዲሞክራሲ በተግባር በዲሞክራሲ በተግባር ይቀርባል። ከወዲሁ የሰሎሞን ክፍሌን ፕሮግራም እናስተዋውቃለን። ወደ ተከታዩ የመጽሔት ርዕስ እንሸጋገር። የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ተግባራዊ ይደረጋል መባልን ተከትሎ ከአንድ ዓመት ከስድስት ወር በኋላ እንደገና ያገረሸው ተቃውሞ ለአራተኛ ሳምንት ዛሬም ቀጥሎ መዋሉን የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ገልጸዋል። ጽዮን ግርማ አነጋግራቸዋለች። የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ለሰጡኝ ጊዜ በጣም አመሰግናለሁ። በዚህ በአዲስ አበባና የኦሮሚያ ልዩ ዞን የጋራ የተቀናጀ ማስተር ፕላንን አስመልክቶ በኦሮሚያ ክልሎች የተነሳው ተቃውሞ ዛሬ መቀጠሉን እየሰማን ነው። እዛ አካባቢ ያሉ ምንጮችን አነጋግረን መቀጠሉን እየገለጹልን ነው። በእርሶ በኩል ምን አለ መረጃ? ዛሬ እንዴት ሆኖ ነው የዋለው? ከዚያ በፊት በመንግስት ኮሚኒኬሽን ጉዳዮች ኃላፊ በክቡር አቶ ጌታቸው ረዳ የተሰጠው መግለጫ አዳምጠነዋል። ያ መግለጫ ወክሎ የተናገረው በአንድ ወገን ብቻ የደረሰውን ጥፋት ነው፣ የጸጥታ ኃይሉ ላይ የደረሰውን ብቻ በማጉላት የሞተው ቁጥር ከሀምሳ በላይ ተጠግቶ ባለበት ጊዜ ያንን ሳይናገሩ ማለፋቸው በጣም ነው ያሳዘነን። በሌላ በኩል ደግሞ መንግስት ለዚህ ጉዳይ መሳሪያ ይዞ ንጹሀን ህጻናት ተማሪዎች ላይ መተኮስ አግባብ እንዳልሆነ ምንም ያሳየው ፍንጭ ባለመኖሩ ይብስ ብሎ በዛቻና በማስፈራራት ለተለመደው ሰዎች ማሰርና መግደል መፍትሄ ይሆናል ብለው ማሰባቸው እጅግ በጣም አሳዝኖናል። በዚህ ጉዳይ ላይ መንግስት እንወያይ ብሎ እንነጋገር ብሎ ወደ እናንተ ያቀረበው ጥያቄ አለ ወይም እናንተ ወደ መንግስት ሄዳችሁ በዚህ ሰልፍ ውስጥ ይህን ያህል ሰው ሞቷል ብላችሁ እናንተ ደግሞ እንነጋገር ብላችሁ ያቀረባችሁት ነገር አለ? አሁን ከመንግስት ጋር በእናንተና በመንግስት መካከል ያለው ነት ምን ይመስላል? እኛ በተደጋጋሚ መንግስትን በአጠቃላይ ለዚህ ችግር ምክንያት በሆኑ የመሬት ወረራ፣ የመሬት ዘረፋ ጉዳዮች ላይም ሆነ የመልካም አስተዳደር፣ የዴሞክራሲ፣ የሰብአዊ መብት፣ የህገ መንግስታዊ ጥያቄዎች ላይ ለመነጋገር ከአንዴም ሁለቴ በተደጋጋሚ ጠይቀናል። ግን እንግዲህ ኃይል ማለት እውነት ነው፣ ጉልበት ማለት እውነት ነው ከሚል አቅጣጫ ወይም ደግሞ ኃይል ትክክል ነው ከሚል አቅጣጫ የሚሄድ በሚመስል ሁኔታ መንግስት ለዚህ ጉዳይ ጆሮ አልሰጠውም። ደጋግመን ተናግረናል። ከዚህ ቀደም የደረሱ በአምቦ ላይ የደረሱ ጥፋቶችን አይተናል። ለነኛ እርማት አልተሰጠም። እንደገና አሁን ደግሞ በሰላማዊ መንገድ ህዝባችንና ዋይስ ብለን ቡራዩ ላይ በሰላማዊ መንገድ አዳራሽ ስንጠይቅ ሰላማዊ ሰልፍ በሰላም አድርገን ህገ መንግስታዊ መብታችን ይከበበ ችግራችን ላይ እንወያይ ስንል ለችግሩ ምንም ጆሮ አልሰጡ። ዛሬም ቢሆን እንወያይ ከማለት ወደኋላ አላልንም። ሰው አትግደሉ፣ ሰው አትሰሩ። አላግባብ ሰው መግደል፣ አላግባብ ሰው ማሰር የሚያመጣው ትርፍ የለውም ኪሳራ ነው እንጂ የህዝብን ጥያቄ ጆሮ ሰጥቶ ተቀብሎ ውይይት ከፍቶ ጉዳዩ ከሚመለከታቸው ሰዎች ጋር ቁጭ ብሎ በሰለጠነ መንገድ መወያየት እንጂ ጠመንጃ አንስቶ ብቻ በጠመንጃ ለሁሉም ነገር መፍትሄ መስጠት በዓለም ላይ ያመጣቸው ኪሳራዎች እጅግ በጣም ትልቅ ናቸው። ዛሬ ያለንበት ሀያ አንደኛው ክፍለ ዘመን የቴክኖሎጂ ዘመን ነው። አንድ ቦታ ላይ መንግስት የሚያደርገውን የሚወስደውን እርምጃ ሌላው ያየዋል፣ በዛ ያዝናል፣ በዛ ይበሳጫል። ልጁ ሲሞት አባት ይናደዳል። ይሄንን ጉዳይ እንወያይ ብለን በተደጋጋሚ በማስተር ፕላኑም ላይ ህገ መንግስታዊ መብታችንም ላይ ጥያቄ አቅርበናል። እንግዲህ ይህንን ካነሱ ሚኒስትሩ አቶ ጌታቸው ረዳ ጨምሮ በርካታ የመንግስት ባለስልጣናት በዚህ ጉዳይ ላይ የተነሳው ህዝቡ በዚህ በማስተር ፕላኑ ላይ ያነሳው ተቃውሞ እንደተጠበቀ ቢሆንም፣ ነገር ግን ይህንን ተቃውሞ ተከትሎ ሀገሪቱን ወደ ብጥብጥ ለማምራት የሚፈልጉ ሀይሎች በጀርባ በኩል የሚያንቀሳቅሱት ረብሻ ነው እያሉ ነው እና አያይዘው በዚህ ላይ ምን ይመልሱልኛል? እንግዲህ፣ የተለመደ ነው። ይሄ ይሄ ምን ጊዜም ቢሆን ቅድም ለማንሳት እንደሞከርኩት መንግስት ወደ ዋናው የህዝብ ጥያቄ ከመሄድ ይልቅ የቀረበውን ጥያቄ ጸረ ሰላም ነው፣ ፍረጃ ነው። እውነት ነው ወይስ እውነት አይደለም ብለውም አይጠይቅም። መጠየቅ አለበት። ይሄ ችግር ደርሷል አልደረሰም፣ ህገ መንግስታዊ የመብት ጥያቄ ነው አይደለም፣ የዴሞክራሲ ጥያቄ የሰብአዊ መብት መጣስ ነው አይደለም፣ የሚለውን ሊመረምር ፈቃደኛ አይደለም። አትናገሩ ነው። ለአለመናገር ደግሞ በዚህ በቋቋሙ ጸረ ሽብር ህግ አማካይነት ሰዎችን ጠልፎ ወደ ወህኒ ቤት መወርወር መፍትሄ ነው ብለው ይዘውታል። ሰዎችን ማሰቃየት፣ ሰዎችን ያለ ወንጀላቸው ወንጀል እየሰጡ እስር ቤት አስር አመት አስራ አምስት አመት ማስተኛት ለኢትዮጵያ ህዝብ መፍትሄ አልሆነም። እኔ በጣም የሚያሳዝነኝ ምንድን ነው፣ በትጥቅ ትግሉ ወቅት ለመብት ጫካ የገቡና እንዲህ ሲሰቃዩ የነበሩ ወንድሞቻችን ዛሬ ያንን ወንበር ሲይዙ የባሰ ሲሆኑ የኢትዮጵያ ህዝብ ምንኛ እንደሚያዝንባቸው ለደቂቃ እንኳ ቁጭ ብሎ ሊገነዘቡ አልቻሉ። እነሱንም እኮ ምን ሲላቸው ነበር ደርግ? ለምን ዞር ብለው አያዩም? ያን ስለዚህ አሁን ጥያቄ የሚያቀርቡት ወገኖቻችን እኛንም ጨምሮ ዴሞክራሲያዊ መብታችንን ነው የምንጠይቀው ወደ ዛሬው ሁኔታ ልመልሶትና ዛሬና ትላንትና ያለውን በአገሪቱ ላይ ያለውን ያሉትን መረጃ ያካፍሉን። ዛሬ በነጁ አካባቢ ሰላማዊ ሰልፎች ነበሩ፣ የተቃውሞ ሰልፎች ነበሩ። አንድ ሰው መሰለኝ ሞቷል፣ የጤና ባለሙያ ሆስፒታሎቹ በቁስለኞች ተጨናንቋል። በደምቢዶሎ እንደዚሁ፣ በመቀነጁ አካባቢ እንደዚሁ፣ ምዕራብ ሸዋማ አካባቢ አልፎ አልፎ እንደዚሁ ሰላማዊ ሰልፎች እየተካሄዱ ነው። በዳሌ ዋበራ፣ በቄለም ወለጋ እንግዲህ በእነኚህ ቦታዎች ላይ ሰላማዊ ሰልፎች የህዝብ ተቃውሞዎች ሲካሄዱ መንግስት አሁንም ያው ሰራዊት አሰልፏል። የሚገርመው ዲሽ ይሄ የ ሳተላይት ቴሌቪዥን የሚያዩበትን ሰው ቤት ላይ እየወጡ ሁሉ ያወርዳሉ የሚል ኢንፎርሜሽን ነው ያለን። ወታደሩ እየወጣ ከጣሪያ ላይ ያንን ዲሽ እያወረደ ይወስዳል። ማንም መንገደኛ እየተደበደበ ነው። ሰላም መንገድ ላይ ሄዶ መግባት አልተቻለም። መደብደብ ነው፣ ተኩሶ መግደል ነው። አሁን ለምሳሌ ደንቢ ዶሎ ላይ የተገደለው ሰውዬ ከቤቱ ተጠርቶ ነው ሜዳ ላይ የተገደለው። እና እንደዚህ አይነት አስከፊ ወደሆነ ሁኔታ ላይ እየወሰደው ነው ያለው መንግስት። መንግስት ከዚህ ድርጊት በመቆጠብ ወታደሮችን ከሰላማዊ አካባቢዎች ላይ በማውጣት ሕዝቡ ሰላም እንዲፈጥር መንገድ መክፈት አለበት እንጂ ይህንን እርምጃ ትክክል ነው ብሎ መውሰዱን የሚቀጥል ከሆነ በእውነቱ ለሚመጣው ጥፋትም ኃላፊነቱን መውሰድ አለበት። እንዴት ነው ይሄንን አሁን ያለውን ነገር እንዴት ነው መዝግባችሁ የምታስቀምጡት? እነዚህ መረጃዎች በምን መልኩ ነው የምትከታተሏቸው? እናንተ መሄድ ትችላላችሁ፣ መግባት ትችላላችሁ። ህዝቡ ይደውልልናል፣ በዚያው ነው ምን መዘግባቸው በአሁኑ ሰዓት ያለውን ይህንን ጉዳይ ከናንተ በስተቀር ተንቀሳቅሶ ኤምባሲዎች ሊሆኑ ይችላል፣ ውጭ የዜና ማሰራጫ ተቋማት ሊሆኑ ይችላሉ፣ ወይም ሌላ አካል የሰብአዊ መብት ድርጅትም ሊሆን ይችላል። ሌላ ከናንተ ሌላ ተንቀሳቅሶ መረጃውን የሚያቀብል ሌላ አካል የለም ሁ የብሉምበርግ ብሉምበርግ ጋዜጠኛ ነው ትላንት ከወለን ኮሚ የደወለልኝ። ሌሎቹ መንገድ እየተዘጋጋ እኮ ነው መንገዱ በድንጋይ ስለሚዘጋ እንደ ልብን መራመድ አይቻልም እና ችግር ነው። እሺ በጣም አመሰግናለሁ አቶ በቀለ። እኔም አመሰግናለሁ። ወደ የሚቀጥለው ዘገባ እናልፋል። መድምጮቻችን ለመጪው የአሜሪካ ፕሬዝዳንትነት የሚወዳደሩት ሪፐብሊካን ተፎካካሪዎች ባካሄዱት አምስተኛ ዙር ክርክር አብይ ቦታ የያዙ ነጥቦች ብሔራዊ ጸጥታና የውጭ ፖሊሲ ነበሩ። በአሁኑ ወቅት በሚታዩት የአሸባሪዎች ጥቃት ምክንያት አሜሪካውያንን የሚያሳስበው የጸጥታ ጉዳይ እንደሆነ የሕዝብ አስተያየት መለኪያ አህዞች አመልክተዋል። የአሜሪካ ድምፅ ሪፖርተር ጂም መሎን ያጠናቀረውን ዘገባ አዳነች ፍሳይ ታቀርባለች። ለፕሬዚዳንትነት ከሚወዳደሩት ሪፑብሊካውያን ቀዳሚ ቦታ የያዙት ዶናልድ ትራምፕ አሜሪካውያን ያልሆኑ ሙስሊሞች ወደ አሜሪካ እንዳይገቡ አግዳለሁ በማለታቸው በክርክሩ ወቅት ተቃውሞ ገጥሟቸዋል የቀድሞ የፍሎሪዳ ክፍለ ግዛት አስተዳዳሪ ጄፍ ቡሽ በጉዳይ ላይ አጥብቀው ተከራክረዋቸዋል ሪፑብሊካዊ ተወዳዳሪ ዶናልድ ትራምፕ ያሉትን እንስማ ስለ ሃይማኖታዊ እምነት አይደለም የምንነጋገር ያለ ነው ስለ ጸጥታ ጉዳይ ነው አገራችን ከቁጥጥር ውጭ ሆናለች የሪፑብሊካዊ ተወዳዳሪ ጄፍ ቡሽ ምላሽ እንዲህ አይነቱ አመለካከት የሙስሊሙ ዓለም ከእኛ እንዲርቅ ያደርጋል። ይልቁንስ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ለማጥፋት የተጨበጠ እቅድ በማውጣት ረገድ ከሙስሊሙ ዓለም ጋር በጋራ መስራት ይኖርብናል። ዶናልድ ለፌዝ አነጋገር ያመቻል። ሆኖም የረብሻ ተወዳዳሪ ነው የትርምስ ፕሬዚዳንትም ነው ሊሆን የሚችለው። ተወዳዳሪዎቹ ለፕሬዚዳንትነት ቢመረጡ ሩሲያን በሚመለከት ጠንካራ አቋም የሚይዘው የትኛው ነው በሚል ነጥብም ላይ ተጋጭተዋል። የተወዳዳሪዎቹ ክርክር በአብዛኛው ያተኮረው እስላማዊ መንግስት ነኝ የሚለው ቡድንን ለማሸነፍ ስለሚቻልበት ጉዳይ ነው። በተለይም ሪፑብሊካዊው የቴክሳሱ ሴኔተር ቴድ ክሩዝ እና ሪፑብሊካዊው የፍሎሪዳ ሴኔተር ማርኮ ሩቢዮ ቅድሚያ የሚሰጡበት ጉዳይ ነው። Ted Cruz. We need to use overwhelming air power. We need to be arming the Kurds. ISIS is a radical Sunni cannot be defeated through ISIS is a radical Sunni group. They cannot just be defeated through <inaudible> ISIS <inaudible> <inaudible> <inaudible> በየብስም በወታደራዊ ኃይል መሸነፍ ይኖርበታል። የኦሃዮ ክፍለ ግዛት አስተዳዳሪ ጆን ካሲክ ደግሞ እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን ለማሸነፍ ውህደት መፍጠር ያስፈልጋል ብለዋል። ከሁሉ አስቀድመን ሄደን አይሲስን ማጥፋት ይኖርብናል። ይህን ማድረግ ያለብንም ከወዳጆቻችን የአረብና የአውሮፓ አገሮች ጋር በመተባበር ነው። የኬንታኪ ክፍለ ግዛት ሴኔተር ራንፖል ግን ያለፈው ስህተት እንዳይደገም አስጠንቅቀዋል። የሶሪያውን ፕሬዚዳንት ባሽር አልአሳድን ከስልጣን ለማስወገድ የሚፈልጉ ሰዎች ብዙ ናቸው። ያ ቢሆን ትርም ሲፈጠርና አይሲስ ስልጣን የሚይዝ ይመስለኛል። ሪፑብሊካውያኑ ተወዳዳሪዎች አሜሪካን ከአሸባሪዎች ጥቃት ለመጠበቅ በሚቻልበት መንገድም መጋጨታቸው አልቀረም። የኒው ጀርዚ ክፍለ ግዛት አስተዳዳሪ ክሪስ ክሪስቲ ሕግ አስከባሪዎች ሁኔታዎችን በሚገባ የመከታተልና የመሰለል ብቃት እንዲኖራቸው ያስፈልጋል በማለት ተከራክረዋል። ልንገራችሁና እኔ በፌዴራል አቃቤ ሕግነት ሰርቻለሁ አሸባሪዎችንም ታግዬ ድልነስቻለሁ ለዋይት ሀውስ በቃም አሸባሪዎችን ታግለን ደግመን እናሸንፋለን፣ የአሜሪካ ደህንነትም ይረጋገጣል። የሪፑብሊካውያኑ ተወዳዳሪዎች ቀጣዩ ዙር ክርክር በመጪው ጥር ወር ይካሄዳል። ከምሽቱ 3ት ሰዓት ከ41 ደቂቃ ሆነ አዲስ አበባ ላይ። በዋሽንግተን ዲሲና አካባቢዋ ረቡዕ ታህሳስ 26 2008 ዓ ም ከቀኑ 7 ሰዓት ከ41 ደቂቃ ነው። በ 19 በ22 እና በ25 ሜትር ባንድ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት መደበኛ ስርጭት ነው እየተከታተላችሁ ያላችሁት ናይልስ አጥም ላይ እንገኛለን ተከታዩ ዝግጅት ዴሞክራሲ በተግባር ነው ሰሞኑን ኢትዮጵያ ውስጥ ለተቀሰቀሰው ሁከት ምክንያቱ በ 2006 ዓ ም ተዘጋጅቶ የቀረበው የአዲስ አበባ ማስተር ፕላን መሆኑ ይነገራል። ማስተር ፕላኑ ተግባራዊ ከመሆኑ በፊት በኦሮሚያ ክልላዊ መንግሥትና በአዲስ አበባ አስተዳደር የህዝብ ተወካዮች ምክር ቤት መጽደቅ ይኖርበታል ተብሏል። ምክር ቤቶቹ ህዝብ እንዲገነዘበውና እንዲያምንበት ለማድረግ እንዲወያይበት ለማድረግም ወስነው ሳለ ህዝቡ እስካሁን ማለትም ላለፉት አንድ ዓመት ተኩል በላይ በሰነዶቹ ላይ አልተወያየም። ለምን ለዚህ ያህል ጊዜ ዘገየ? ባለፈው ሳምንት በአዲስ አበባው አንዋር መስጂድ ላይ የተጣለው ፈንጂ ምርመራ ምን ደረሰ? በጎንደር እስር ቤቶች ላይ እሳት የተለኮሰውና ለጠፋው ህይወት ተጠያቂው ማን ነው? በሱዳንና ኢትዮጵያ ድንበር መካለል በምን መልክና ለምን አሁን እቅዱን በመቃወም ተቋቋመ ስለተባለው ታጣቂ ቡድን መንግስት ምን ይላል? ለምሽቱ እንግዳችን ለኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ለአቶ ጌታቸው ረዳ ያነሳንባቸው ጥያቄዎች ናቸው። ሰሎሞን ክፍሌ ነው ያነጋገራቸው። የትላንቱን በጸረ ሽብር ግብረ ኃይል የተሰጠውን መግለጫ እናስቀድምና እስቲ በአጭሩ ጭብጡ ምን እንደሆነ ያስረዱን አቶ ጌታቸው። የትናንትናው መግለጫ ዋናው ትኩረት ይሄ ነገር ዞሮ ዞሮ በተለይ አብዛኛው ሰላም ወዳዱ የነዚህ አካባቢ የነዚህ ዞኖች ህዝብ ከመጀመሪያ አካባቢ ብን ቅሬታም ኖሮት በጉዳዩ ላይ የራሱ ጥያቄዎች የነበረው ቢሆንም በሂደት ሰልፎቹ፣ ትውከቱ እየያዘው የመጣው አቅጣጫ በጣም አስኪ የሆነበት ደረጃ ላይ በመድረሱ እና አንዳንድ አካባቢዎች ተለመደው የፖሊስ አድማ የመበተን እንቅስቃሴ በዘለለ መልኩ ወደ ለየለት በትጥቅ የተደገፈ ጭምር በጥብቅ መግባት ስለጀመረ ስርዓትን ከማስከበር የህዝብን ሰላምና ጸጥታ ከማረጋገጥ አንጻር እርምጃዎች መውሰድ እንጀምራለን የሚል መግለጫ ነው። በሁከትም የታጀበ ቢሆን ተቃውሞ ላለፉት ሶስት ሳምንታት በርካታ ችግሮች እያሉበትም ቢሆን በተወሰነ ደረጃ ቀጥሎ ነበር። አሁን ግን ወደለየለት ሁከት በተለይ ሶስት ከተሞች አካባቢ እጅግ በጣም በትጥቅጥም ጭምር የታገዘ መንግስትና የህዝብ ንብረት የሚወድምበት ከሰልፈኞቹ ጋር ልዩነት ያላቸው ወገኖች በመሳሪያ ኃይል የሚገደሉበት አካል ስንኩልነት የሚዳረጉበት ሁኔታ ሁሉ መባባት ስለጀመረ ይሄ የመንግስት ካለበት ኃላፊነት አንጻር በአስቸኳይ መቆም ይኖርበታል መቆ- ለማስቆም የሚያስችል እርምጃ መውሰድ እንጀምራለን የሚል ነው። ያንን ማስቆም ይኖርብናል የሚል ነው ለህዝብ ጥሪ የተሰጠ ስለ እርምጃም አንስተዋል እና እስከምን ደረጃ ሊሄድ ይችላል እርምጃው? ወይ እርምጃው የታጠቁ ወገኖችን ኒውትራላይዝ ማድረግ ይጠይቃል። አሁን የታጠቁ ወገኖችን ኒውትራላይዝ ማድረግ ማለት ትጥቃቸውን እንዲፈቱ ማድረግ ሰላማዊ ተቃውሞንም ጭምር ሀይጃኬ ማድረግ ጠልፎ ወደ ራስ ዓላማ የመውሰድ አዟማ ስለነበረ መንግስት ለዜጎቹ ትልቅ ኃላፊነት አለበት። ስለዚህ አለን የሚሉትን ተቃውሞ ሰላማዊ በሆነ መንገድ መቀጠል ስለሚቻል ከዚህ ውጭ አፍራሽ በሆነ መልኩ በለየለት የታጠቀውን ብድና የተሳተፉ ወገኖች ከዚህ ተግባራቸው የሚታቀቡበትን ስራዎች ሁሉ መስራት ማለት ነው። ስለዚህ ትጥቃቸውን እንዲፈቱ ማድረግ አስፈላጊ ሆነው ከተገኘ የህዝብን ሰላም የሚያውቁ ሰዎችን በሀይል እርምጃም ጭምር ከስራቸው እንዲቆጠቡ ማድረግ የሚያስችል እንቅስቃሴ መውሰድ ማለት ነው እርምጃ። ዛሬ ደግሞ ከአንዳንድ የኦሮሚያ አካባቢዎች እንደምንሰማው የአጋዚ ጦር አባላት ዲሾችን ከየሰው ቤት ጣሪያ ላይ እያስወረዱ ናቸው ይባላል። ምክንያታቸው የቪኦኤ ዶቼ ቬሌ እና የአልጀዚራን ስርጭቶች ታዳምጣላቸው የሚል መሆኑ እንደተነገራቸው ገልጸውልናል። ስለዚህ የሚያውቁት ነገር አለ። አቶ ጌታቸው ቪኦኤ ጋ ነው እኮ ኢንተርቪው ያደረግ እና የሀገሪቱ የኮሚኒኬሽን ሚኒስትር ቪኦኤ ጋር ኢንተርቪው ያደረገ ዜጎች ቪኦኤ አትስሙ የሚል መንግስት፣ ይህ ዝም ብሎ ጨዋታ ነው። ሰለሞን ብዙም ቴሬ ስላትወሰደ የኦሮሞ ፌዴራላዊ ኮንግሬስ ብቻ ሳይሆን ደግሞ በቅርቡ በመንግስት የተቋቋመው አጣሪ ኮሚሽንም በአዲስ አበባ ዙሪያ የኦሮሞውን አርሶ አደሮች በማፈናቀል መሬት እንደሚቸበቸብ ሪፖርት አቅርቧል። ስለዚህ ተቃዋሚዎች ያነሷቸው ጥያቄዎች አግባብነት አላቸው ማለት አያስችሉም። በነገራችን ላይ ሰለሞን፣ አሁንም ቅድም ለመጥቀስ ሞክረው የነበረ የእነዚህ ዞኖች ህዝብ ሌጂትሜት ላይ ያነሳቸው ጥያቄዎች አሉ። በነገራችን ላይ ከማስተር ፕላኑ ጋር በተያያዘ አብዛኛው በውሸት የእነዚህ የፖለቲካ ኃይሎች ባራገቡት ውሸት ላይ ተመስርቶ እነዚህ ወጣቶች ሁከትም የተመላበት ሰልፍ ይውጡ እንጂ፣ በርካታ በኮንፊዥኑ ላይ ተመስርቶ ቢሆን በርካታ የዚህ አካባቢ ተወላጅ ህዝብ በጉዳዩ ላይ ለስርዓት ጥብቅና ከሞቀውም ጋር በተያያዘ ጥያቄዎች ያነሳል። ምክንያቱም አዲስ አበባ እንደተባለው በፊንፊኔ ዙሪያ ያሉ ዞኖችን የምትውጥበት እድል ጸረ ህገ መንግስት ነው። ስለዚህ ከዚህ አንጻር ማንኛውም ህገ መንግስቱን ሲሪየስ ሊሚወስድ የፌዴራል ስርዓቱ ሳይነካ ሳይሸራረፍ መቀጠል አለበት ብሎ የሚያምን ኦሮሞ ይሁን ሌላ የሌላ ብሄር ተወላጅ በእንደዚህ አይነቱ ሀሜት ላይ ተመስርቶ ተቃውሞ ቢያሰማ የሚገርም አይደለም። ይሄ ብቻ ሳይሆን ከማስተር ፕላኑ ጋር በተያያዘ ብቻ ሳይሆን በተለያዩ አጋጣሚዎች ህብረተሰቡ አሉኝ የሚላቸውን ከአገልግሎት አሰጣጥ ጋር በተያያዘ ችግሮች አንስቶ መቃወም ይችላል። ስለዚህ መንግስትም ቢሆን በተደጋጋሚ ሲል የነበረው ህዝብ ከአገልግሎት አሰጣጥ ጋር ተያይዞ የሚያነሳቸውን ጥያቄዎች ሲሪየስሊ አድረስ አደረጋለሁ፣ ምክንያቱም ህዝብን የማገልገል ኃላፊነት ያለባቸው ተቋማት ህዝብን በሚገባው ደረጃ ማርካት ይኖርባቸዋል ብሎ በተደጋጋሚ ባለፉት አንድ ወር ከምናምን ሲለው የነበረ ነገር ነው። ስለዚህ ከዚህ አንጻር በውሸት ፕሮፓጋንዳ ላይ ተመስርቶ በተፈጠረው ውዥንብርም ላይ መስረት ተቃውሞ ማሰማቱ የሚያስገርም አይደለም ምክንያቱም አብዛኛው እንደውም አብዛኛው በዚህ ጉዳይ ላይ ጥያቄ የነበረው የኦሮሞ ህዝብ ሁከት ሲያይ የሁከቱን መንገድ ባለመምረጡ ምክንያት በተደጋጋሚ የሁከት መንገድ እንዳይመርጡ ልጆቹን መክሮ መመለስ ስለቻለ ነው። በእነዚህ ኃይሎች በሚፈልጉት ደረጃ ወደ ሁከት ያልተገባው እንጂ መንግስት እንደዚህ አይነት ቅሬታ መሰማቱ ብቻውን ስህተት ነው ብሎ አያምንም። አክቹዋሊ ቅሬታዎቹን ለመግለጽ የተጠቀሙባቸው አካሄዶች ማይልድሊ የሀገር ንብረትን በማያፈርስ ዜጎችን ህልና በማተካተል መልኩ እስከተደረገ ድረስ አስቸጋሪ ነውም ተገቢም አይደለም ብሎ አያምንም እና ይሄን እንደ በዚህ ላይ ተመስርቶ የሚነሳ ቅሬታ ስህተት ነው በሚል አይደለም። አሁን ሰው ያልገባውን መጠየቅ አለበት መጠየቅም ተጠይቋለት ነው። አሁን እንግዲህ አሁን ያለው ፈጣሪ ላይ ተመስርቶ ተቃውሞ ማቅረብ አንድ ነገር ነው። ቅሬታ ማቅረብ አንድ ነገር ነው። ሰልፍ መውጣት አንድ ነገር ነው። ይህንኑ ሰበብ አድርጎ ስርዓትን ለመናድ የዜጎችን ስራ ሰርተው ውሎ የመግባት መብት የሚጻረር የለየለት የነውጥ የለየለት በትጥቅ የታገዘ የወንብድና ስራ ውስጥ መግባት ግን ቶታሊ የተለየ ነገር ነው። ስለዚህ መንግስት እርምጃ እወስዳለሁ የሚለው መሆን የለበትም የሚለው በእንደዚህ አይነት ሁከት እንቅስቃሴ ላይ እንጂ ሰዎች ተሳስተውም ቢሆን ባቀረቡት የተቃውሞ አሁን እንግዲህ እንደሚያውቁት ሁከቱ ከተቀሰቀሰ ሁለት ሳምንት ሆኖታል። በመሀሉ ብዙ ሰው ታስሯል። የተጎዱና የሞቱም አሉ፣ ንብረትም ወድሟል። እንዴት ነው ችግሩ ሊፈታ የሚችለው? ምክንያቱም እየተባባሰ ከሄደ በአሁኑ ወቅት አስቸኳይ የምግብ እርዳታ ያስፈልገዋል የተባለውን ከአስር ሚሊዮን በላይ ህዝብ በጣም ሊጎዳ እንደሚችል ግልጽ ስለሆነ ነው። በተለይ ወደ ከተሞች የሚያስገቡ መንገዶች እየተዘጉ ናቸው መባሉ ያሳስባል። እና በመንግስት በኩል ምን እየተደረገ ነው? አሁን ትልቁ ነገር መሰለህ ለዛም ነው አሁን መንግስት እርምጃ ወስዳለሁ ሲል ሌላ ነገር አይደለም። የመንግስት ኃላፊነት ዜጎች ሰርተው በሰላም ወደ ቤታቸው የሚገቡበት ሁኔታ ማመቻቸት ነው። አትቤር ሚኒምም አሁን ባለው ሁኔታ በሰላም ቅሬታ ያለውም ጭምር በሰላም ቅሬታውን አቅርቦ ከመንግስት ጋር ተወያይቶ መፍትሄ የሚያፈላልገው ሰላማዊው ነዋሪ ሳይቀር መንቀሳቀስ የሚችልበት ሁኔታ እስኪጠፋ ድረስ በየቦታው መንገድ እየተቆረጠ መኪኖች እየተቃጠሉ ፋብሪካዎች፣ የልማት ተቋሞች እየተቃጠሉ እንደዚህ አይነት ሁኔታ ስራ መቀጠል ሰላማዊ ኑሮ ማስቀጠል ስለማይቻል መንግስት ግዴታውን ይወጣል። ይሄ ማለት መፍትሄ ህዝቡ ጋር ነው ዋናው መፍትሄ ያለው። አሁን በነገራችን ላይ አሁን እንደ አደጋገሱ ቢሆን ኖሮ እነዚህ ኃይሎች እንደደገሱ ጥፋት ቢሆን ኖሮ እጅግ ከፍተኛ ቁጥር ያለው የኦሮሞ ህዝብ በእነዚህ አካባቢዎች ላይ የሚኖረው ኦሮሞ ይሄንን ነገር ሲሪየስሊ በመቃወሙ ምክንያት ሰላም ላይ ዘብ ቆሞ በመስራቱ በመንቀሳቀሱ ምክንያት ነው ሁከት መቀነስ ይቻላል። አሁንም ቢሆን ህዝቡ ያሉትን ጥያቄዎች በአግባቡ እንደሚመለሱለት አምኖ ከመንግስት ጋር በስፋት ባላቸው እውቀት በታየባቸው አካባቢዎች ቢሆን ሰፊ የህዝብ ውይይት እየተደረገ ነው። መንግስት አሉ የሚባሉ ችግሮችን ለመፍታትም ሆነ የሰራቸውን ስህተቶች አምኖ ህብረተሰቡን የሚያረካ ምላሽ ለመስጠት ዝግጁ ነው። ከዚህም አንጻር ከህዝቡ ጋር ሰፊ ውይይቶች እየተደረጉ ነው ያሉት፣ አሁን እያልን ያለ ነው። ይህን ሰፊ የህዝብ ውይይት እንደዚህ አይነቱ ሰላማዊ እንቅስቃሴ አይ ይህ አይጠቅመንም ነው ዓላማችን አያሳካልንም ብለው አሁንም ቢሆን የሆከት መስመር፣ አሁንም ቢሆን የውንብድና መስመር እየተከቱ ያሉት ሰዎች ኒውትራላይዝ ማድረግ አለብን አደጋቸውን ማስቀረት የሚያስችል ስራ መስራት አለብን ነው እየተባለ ያለ እንጂ በእነዚህ አካባቢዎች ውስጥ በግሬት ማጆሪቲ በሰላም ስራውን ለመስራት ነው የሚፈልገው። እንደዚህ አይነቱን ችግር ደግሞ ከመንግስት ጋር በመሆን ለመፍታት በሁሉም አካባቢዎች ላይ ፉል ኮሚትድ ሆኖ እየተንቀሳቀሰ ነው የሚገኙ። ይህንን በአጭር ጊዜ ውስጥ በሰላማዊ መልኩ መፍታት ያስፈልጋል ግዴታም ነው። የሰላማዊ መንገድን የማይመርጥ ወገን ካለ ግን ያው አማራጭ ከማጣት በጉልበትም ቢሆን ትጥቁን የሚፈታበት ሁኔታ ማመቻቸት የግድ ይሆናል። መልካም፣ ወደ ዋና ከተማዋ አዲስ አበባ እንምጣ። ባለፈው ሳምንት በአንዋር መስጂድ ላይ ስለ ተጣለው ፈንጂ መንግስት ምርመራ እንደሚያካሂድ ገልጾ ነበር እና ምን ውጤት ተገኝቷል? አሁን እንግዲህ እኔስ ፖሊስ መግለጫ ምናልባት ነገ ሊሰጥ ይችላል። በዚህ ከዚህ ጋር በተያያዘ እንደገባኝ ከሆነ ምርመራ ላይ እንደሆኑ አውቃለሁ። በአጋጣሚ በእነዚህ ጉዳዮች ላይ እና በድርቁም ጉዳይ እንትን ስላለን ይህንን በሚመለከት ዝርዝር መረጃ አልጠየቅኩም፣ ግን እስከሚገባኝ ድረስ መንግስት ማነው ፖሊስ ግብረ ሀይሉ ሲሪየስ ስራ ሰርቶ በቅርቡ የደረሰበትን ነገር ለህዝብ እንደሚያስታውቅ አውቃለሁ። እሱን እንደደረሰ ምንትን ምን ላይ ሆነ። እሺ ወደ ሀገሪቱ ሰሜን ወደ ጎንደር ልውሰዶ በቅማንትና በአማራ ብሔረሰቦች መካከል ተፈጠረ ስለተባለው አለመግባባት የሚነግሩን ካለ ይሄ ነገር ምንድን ነው መሰለ? ሰለሞን የቅማንት ብሔረሰብ የማንነት ጥያቄ አቅርቦ በተደጋጋሚ ክልሉ ከሚመለከታቸው አካላት ጋር ባደረገው የህዝብ ውይይት መጨረሻም ላይ በክልሉ ምክር ቤትም ውሳኔ አግኝቶ የቅማንት ብሔረሰብ የማንነት ጥያቄ ተመልሷል። ስለዚህ በዛ ላይ ተመስርቶ የቅማንት ብሔረሰብ ራሱን ማስተዳደር የሚችልባቸው ስራዎች መካከል አንዱ የሚኖርበትን አካባቢ መከለልና የራሱን አስተዳደር እንዲያቋቁም ማድረግ ነው። ስለዚህ የራሱን አስተዳደር እንዲያቋቁም ለማድረግ ስራዎች የማከለል ስራዎች ሲጀመሩ ከቴሪቶሪው ስፋት አንጻር ጋር በተያያዘ የተነሱ ጥያቄዎች አሉ በሁሉም ወገን በአማርኛ ተናጋሪውም በቅማንትም በኩል ስለዚህ ከዚህ ጋር ተያይዞ ሌሎች ይህንን ልዩነት ማባባስ የሚፈልጉ ጥገኞችም ተጨምረውበት የሰው ህይወት እና ንብረት ወደ ማውደም ሰው ወደ ማጥፋት ንብረት ወደ ማውደም የደረሰ ግጭት ተከስቷል አሁን ባለንበት ደረጃ ይህንን ግጭት ለማውረድ የሚያስችል እንቅስቃሴ ከፌዴራልም ከክልልም የተወጣጡ ከፍተኛ የስራ ኃላፊዎች በቦታው ያለፉት በርካታ ቀናት ቦታው ላይ ነው ያሉት ህዝቦች በሁለቱ ማቅጣጫ ያሉት ህዝቦች በማወያየት ችግሩን ለአንደኛ ለመጨረሻ ጊዜ ለመፍታት የሚያስችል ስራ በመሰራት ላይ ይገኛል። እንዳልኩት ግን እንደዚህ አይነቶቹ አነስተኛ ልዩነቶች በማራገ ጠቅማቸውን ጥቅማቸውን ለማረጋገጥ የሚፈልጉ ወገኖችም አንዳንድ ስለሚታከሉበት ነገሩ ከሚገባው በላይ የሚጦዙበት ሁኔታ ይፈጠራል። በዚህ አጋጣሚ የተፈጠረው ይሄ ነው። ግን አሁን ባለበት ደረጃ ህዝቦችን የማቀራረቡና ያሉትን ልዩነቶች በመፍታት ህዝቡ ወደ ተረጋጋ ሰላማዊ ኑሮ እንዲመለስ የማድረጉ ስራ ተጠናክሮ ቀጥሏል። ይህን ነው ማለት ይቻላል። በዚያ አካባቢ በትግራይ ተወላጆች ላይ ያነጣጠረ ጥቃት በመኖሩ ከሌላ የጠየቁበት ሁኔታ አለ ይባላል። ስለዚህ የሚያውቁት ነገር አሁን ይሄ ለገሌ በገሌ ላይ ያነጣጠረ በትግራይ ላይ ወይም በአማራ ላይ ወይም በቅማንት ላይ ብቻ ያነጣጥራለ አንዳንዱ ጥገኛ ከዛ አካባቢ ህዝብ ጥቅም ጋር ፍጹም ግንኙነት በሌለው መልኩ ፍጹም ቁርኝት በሌለው መልኩ ሰዎች እነገሌ ይውጡልኝ እነገሌ ይበሉልኝ የሚል አንዳንድ እንቅስቃሴዎች እንደሚደረጉ ታውቋል። ይሄን ግን ከህዝብ ጋር በተደረገ ውይይት የክልሉ መንግስትና በተወሰነ መልኩም የፌዴራል ስራ ኃላፊዎች ተሳትፎ ታክሎበት ይሄንን ለመፍታት የሚያስችል ትልቅ ፖለቲካዊ ስራ በመሰራት ላይ ነው ያለው። ለጊዜው ይሄንን ማለት ብቻ ነው ይቻላል። እሺ እዚያው ጎንደር ላቆዩትና ተቃጠሉ በተባሉት እስር ቤቶች ምን ያህል ሰው ነው የሞተው? ማን ነው ያቃጠለው? ተቃዋሚዎች መንግስትን ይከሳሉ። መንግስት እስር ቤት ማቃጠል ለምን፣ በምን ምክንያት እስር ቤት ያቃጠላል? እንግዲህ እንደዚህ አይነት ነገር የመፈጸም ድንቁርና ያለው መንግስት ከሆነ ቀላል የሆነው እኮ የሚፈልጋቸውን እስረኞች ለይተው የሆነ ነገር ማድረግ ነው። ዓለም የአደጋው መንስኤ እየተጣራ ነው። እስካሁን ባለን መረጃ አስራ ሰባት ሰዎች ናቸው የሞቱት። ሌላው ያው ስፔኪሌሽን ነው የሚሆነው ማለት ነው። ማን እንዳቃጠለው እስካሁን የታወቀ ነገር የለም። አይ የታወቀ ነገር የለም። ሌላው በሱዳንና ኢትዮጵያ መካከል የድንበር መካለል ስምምነት መደረሱን ተከትሎም ተቃውሞ ተነስቷል። በምን መልክ ነው የሚካልለው? ለምን አሁን ይሄ ነገር ባይዞ የሰለሞን ዝም ሜሞሪ ሪፍሬሽ አድርግ እና ካለፉት ሌላውን ተገተ ካለፉት ሰባት ባለፈው ሰባት አመታት ብቻ በየአመቱ በሚቀጥለው ወር ይካልላል የሚል መግለጫ በየኳርተሩን ሰማለ በተለይ ውጭ ካሉ ተቃዋሚዎች ሪጀክሽኒስት ተቃዋሚዎች የኢትዮጵያን ድንበር አሳልፍ አልሰጥ ነው፣ የጎንደርን ድንበር አሳልፍ አልሰጥ ነው የሚል መግለጫ በየጊዜው ነው የሚሰጠው። አሁን የተለየ የሚያደርገው ነገር የለም። አሁን የተለየ የሚያደርገው ቀነ ቀጠሮ ሰጥተዋል። በወር ጊዜ ይካለላል ተብለዋል ነው የሚሉት። እንግዲህ እንደዚህ አይነቱን ውሸት ነው። አደጋው ምንድነው ነው ወሩ ይደርስና የሚካለል ነገር ሳይኖር ሲቀር ያው የተወራው ወሬ ወሬ ውታ የሆነ ይቀራል ማለት ነው። ይሄ ጉዳይ የኢትዮጵያና የሱዳን ድንበር ጉዳይ በአጼ ኃይለ ስላሴ ጊዜ ዘመን ጀምሮ መፈታት አለበት ተብሎ በተደጋጋሚ በሁለቱ ሀገሮች የጋራ ኮሚሽኖች እየተጠና እየተንከባለል የመጣ ጉዳይ ነው። ይሄ ጉዳይ ቢፈታ ጥሩ ነው፤ በሁለት ወንድማማች ህዝቦች ዘንድ ቁርሾ ሊያስከትል የሚችል ያላለቀ ጉዳይ መኖር ስለሌለበት ከዚህ ውጭ ግን በዚህ ሳምንት በዚህ ወር የሚል ስምምነትም አልተደረገም። የጋራ ኮሚሽኑ የሚሰበሰብበት ቀነ ቀጠሮም አልተወሰነም። ሌላው ይቀር ወደ መሬት ተወርዶ ማካለል ይቅርና። ስለዚህ ይሄ ለራስህን ፐርፖስ ሲባል ዝም ብለህ ቼክ አድርገውና እዚህ ቦታ ይህን በሚመለከት እውቀት አለኝ የሚል ኮሚቴ ጉዳዩ ይመለከተኛል የሚል ኮሚቴ ጉዳዩ ይመለከተኛል የሚባል ቡድን በፋሲካል ሊከፋፈሉ ነው፣ ለገና አሳልፈው ሊሰጡ ነው መሬት የሚል መግለጫ ሲሰጥ አዲስ ነገር አይደለም። አሁን ይሄኛውም ምንም የተለየ ነገር የለውም። ሰለሞን አንድ የመጨረሻ ጥያቄ አለችኝ። መካልልና በመንግስት ይደርስብናል ያሉትን ጭቆና በመቃወም ደግሞ ብዛት ያለው ህዝባዊ ሚሊሻ መቋቋሙን የሚያሳዩ የቪዲዮ ምስሎች በሶሻል ሚዲያው ተለቀው ተመልክቻለሁ። ምናልባት አይተውት ይሆናል። እርሱም ህዝባዊ ሚሊሻው የታጠቀም ጭምር እንደሆነ ነው የሚታየው። ስለዚህ ስ የሚሉት አለ ወይ? በል እንግዲህ እዛ አካባቢ ህዝብ መቼስ በታሪክም እንደሚታወቀው ጠብመንጃ ይወዳል ስለዚህ በአንድ ቦታ የተሰባሰቡ ሰዎች ጠመንጃ ይዞ ታይተው እንደ ሚሊሻ ተቆጥረው ከሆነ እሱ አንድ ነገር ነው። እኔ እኛ እስከሚገባን ድረስ ይሄንን ለማድረግ የሚያስችል ማለት ይሄው ጥያቄ በሌለበት ሁኔታ ይሄ የሚሉት ስጋት በሌለበት ሁኔታ ይሄው የሚሉት ውሳኔ በሌለበት ሁኔታ እርግጥ በርካታ ጸረ ሰላም አለ። በኤርትራ መንግስት ሰልጥኖ በየጊዜው የሚለቀቅ ግን ወይ እሳት የሚበላው ወይም ደግሞ እጁን ሰጥቶ ወደ ሰላማዊ ኑሮ የሚመለስ እንደየሁኔታው በየጊዜው የሚላካለ ተላላኪ። ስለዚህ እሱን ከሆነ ሚሊሻ እየተባለ ያለው ከዛ አንጻር ያን ያክል እጥረት ኖሮብን አያውቅም። እንደዚህ አይነት ሚሊሻ በሶሻል ሚዲያዎች ላይ እያየ ናቸው ነው የገለጽኩሎት። እንግዲህ ሰለሞን፣ ሶሻል ሚዲያ የወሬን በፍጥነት ለማስተላለፍ ያለው ጥቅም ይታወቃል። ለሰሰል ግን ትክክለኛ ወሬ ማስተላለፍ በፍጥነት የማስተላለፍ ማለት አይደለም። አቶ ጌታቸው ረዳ በኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር፣ ለጊዜው በጣም አመሰግናለሁ። አመሰግናለሁ። ሰላምኛም ሰለሞን ክፍል እናመሰግናለን። አሁን እዚህ ጋ የፕሮግራም ማሳሰቢያ ያለን ለጥያቄዎ መልስ በዚህ ሳምንቱ የጥያቄው መልስ ዝግጅታችን የያዝነው ርዕስ ቋንቋን መሰረት ያደረገው የኢትዮጵያ ፌዴራላዊ አስተዳደር ጥንስሶችና ዛሬ የሚታዩ ፈተናዎች ዙሪያ የሚያጠነጥን ነው። እንግዲህ በዚህ ርዕስ ላይ የተለያዩ ታዋቂ የፖለቲካ ሰዎች መልስ እንዲሰጡ ተጋብዘዋል። የፌዴራል አስተዳደርና የክልሎች ግንኙነትም እዚህ ላይ ይወሳል። እንግዲህ ተሳተፉ። እናንተም ጥያቄዎቻችሁን እስከ ነገ ሐሙስ ድረስ እኛ ጋር እስከ ቀኑ 9 ሰዓት በኢትዮጵያ እስከ ምሽቱ 11 ሰዓት ድረስ ጥያቄዎቻችሁን ላኩ። ስልክ 202 2059 42 የውስን መስመር 14 እንደዚሁም ኢሜይል ይሻለናል ለምትሉ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። ላኩልን እስከ ነገ ከምሽቱ አምስት ሰዓት ድረስ የጥያቄው መልስ። ክቡራትና ክቡራን አድማጮች ምሽቱ ዝግጅታችን እየተጠናቀቀ ነው። ምንዛሬ ዛሬ አንድ የዩናይትድ ስቴትስ ዶላር 21 ብር ከ14 ሳንቲም ተመንዝሯል። 21 ብር ከ14 ሳንቲም አንድ የዩናይትድ ስቴትስ ዶላር። አንተ ግን ብር የምትፈልግ ማነው? ዶላር የምትፈልግ ከሆነ የምትከፍለው 21 ብር ከ25 ሳንቲም ነው። አንተ ዶላር ይዘ ከሄድክ የሚሰጥህ 21 ብር ከ14 ሳንቲም ነው። እንዳትጣለ፣ እንደዚህ ካጋጠመህ በኢትዮጵያ ሚቴዎሮሎጂ ኤጀንሲ መረጃ መሰረት ነገ ከፊል ደመናማ ትሆናለች አዲስ አበባ ከፍተኛ ሙቀቷ 23 ዝቅተኛው 13 ዲግሪ ሴልሸስ ይሆናል። የኛውን ዝናብ ረስኸው ነገ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች። በምሽቱ ፕሮግራም ዋና አዘጋጅ ትዘታ በላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና አዲሱ አበበንን አብራችሁ ስለቆያችሁ እናመሰግናቸዋለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደናደሩ ደናደሩ።